bu ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረዋል፣ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል ተፈጭቶና ተወቅቶ አንድ ላይ ከተዘጋጀ በኋላ ለዓመት የሚያገለግል ከራሚ መድኃኒት ማለት ነው። ደቡብ ኢትዮጵያ ውስጥ በአመት በየአመቱ የም ብሔረሰብ አባላት የሚያከናውኑት የህዝባዊ የባህል መድኃኒቶች ስብሰባ ስነ ስርዓት በዚህ ሰሞን ተከናውኗል። ይህን የተመለከተ ዘገባ በምሽቱ ይቀርባል። ዛሬ ግን የምሽት ስርጭታችን የሚጀምረው በዚህ በዩናይትድ ስቴትስ ከሚኖሩ ትውልድ ኢትዮጵያን ጋር በምናደርገው ውይይት ነው። የዛሬ ምሽት እንግዳችንን ከመሸጋገሪያው ሙዚቃ በኋላ ተመልሽ ያስተዋውቃቸዋል። የኤርትራ የህጻናት መርጃ ድርጅት መቀመጫውንም በሰሜን አሜሪካ ያደረገ በተለይ ደግሞ የእድገት ውስንነት ያለባቸው ህጻናትና ታዳጊዎችን በትምህርትና በሌሎች ዘርፎች ለማገዝ የተቋቋመ ድርጅት ነው። ድርጅቱ ይህን ስራውን ከዓመት እስከ ዓመት ለማስቀጠል የተለያዩ መርሃ ግብሮችን ቀርጾ ይንቀሳቀሳል። ከሰሞኑን ደግሞ አንድ ለየት ያለ ዝግጅትም አሰናድቷል። ስለ ዝግጅቱ ብሎም ስለተቋሙ የተወሰኑ ክንውኖች የበለጠ ለማወቅ የራእይ ህጻናት መርጃ ድርጅት መስራችና ፕሬዚደንት ጽጌ ጥበቡን በስልክ መስመራችን ላይ ጋብዣለሁ። ጽጌ ወደ ስርጭታችን እንኳን በሰላም መጣሽ። አመሰግናለሁ ስለ ጋበዛችሁኝ፣ እጅግ በጣም አመሰግናለሁኝ። መልካም። እንግዲህ ራእይ የህጻናት መርጃ ድርጅት ከዛሬ ስድስት ዓመት በፊት እንደ ተቋቋመ ሰምተናል። ትንሽ ወደ ኋላ እንጓዝና ድርጅቱን ለማቋቋም ምክንያት የሆኑ ጉዳዮችን ለአድማጮች ብታጋሪልን። እሺ አመሰግናለሁኝ። እንግዲህ ድርጅቱ የተመሰረተው እንዳልከው በአሜሪካን አገር በቨርጂኒያ ግዛት በሁለት ሺህ አስራ ስድስት ነው ተመዝግቦ ስራውን የጀመረው። ያው የጀመርንበት ዋናው ምክንያት አብዛኞቻችን እንደምናውቀው በሀገራችን ኢትዮጵያ የአእምሮ እድገት ውስንነት ያለባቸው ህጻናት ቁጥር ጥቂት የሚባል አይደለም። እነዚህ ህጻናት ደግሞ ተገቢ የሆነ የመማሪያን ቦታ ጨምሮ የትምህርት መሳሪያ መርጃዎች ወይም ኢቫሉዌት ተደርገው እንደ ሌላው እድል ተሰጥቷቸው የሚሰራ ስራ ጋፕ መኖሩን በማወቅ ያው እዛም ስላደግን ስለኖርንም ያለንም የተጨማሪ ኢንፎርሜሽኖች ይህንን ጋፑን ለመሙላት የተመሰረተ ድርጅት ነው። ድርጅቱ እንግዲህ በተሰጠን ሁሉ እግዚአብሔርን እያመሰገንን ከተሰጠን ላይ ለመመለስ በዚህ በአሜሪካን ሀገር ያለን ስድስት ጓደኛሞች ተሰብስበን በቀን አንድ ብር በወር ሰላሳ ብር በማዋጣት የጀመርነው ድርጅት ነው። እንግዲህ ይሄ ድርጅት ስራውን በሚያከናውንባቸው ጥቂት አመታት ውስጥ በርከት ያሉ እንቅስቃሴዎችን ማድረጉን ሰምተናል። ለማሳያነት አንድ ሁለቱን ማንሳት ይቻል ይሆን? አዎ፣ እንግዲህ በኢትዮጵያ ውስጥ ለባለፉት ስድስት አመታት ከራስ አገዝ የሴቶች ድርጅት ጋር ወይም ራሴ በሚባል ድርጅት ጋር በሜሞራንድ በሜሞራንደም ኦፍ አንደርስታንዲንግ ተፈራርመን ለአራት ትምህርት ቤቶች ውስጥ በሁለት ክፍለ ከተማ በንፋስ ስልክ ላፍቶና በኮልፌ ቀራኔው ለመቶ ሀያ ስድስት ልጆች የሙያ ስልጠና። ምክንያቱም እኛ ምንድን ነው የምናምነው የራዕይ ዋናው ዓላማው ችሎታቸውን እናንጸባርቅ የሚል ሞቶ ነው ይዞ የሚነሳው ያላቸውን ትንሽ ችሎታ እናንጸባርቅ ብለን የሽመና ስራና ልጆቹ መተው ቁርሳቸውን እየበሉ የሚያስፈልጋቸውን ቮኬሽናል ትሬኒንግ እንደዚሁም ከዶክተሮች ጋር በመተባበር በየስድስት ወሩ የሕክምናና የትምህርት ለቤተሰቦቻቸው የትምህርት አገልግሎትን እየሰጠን እንገኛለን። ባለፉት አመታት ደግሞ ብዙዎቻችን ቦርዱ ላይ ያለነው የኮምፒውተር ባለሙያዎች ነን። ስለዚህ እዚህም እዚህ ሀገር ኮዲንግ እናስተምራለን። ስፔሻል ላላቸው ልጆች እና ለሌላቸው ኢንክሉሲቭ ፕሮግራምን በማሰብ ኢትዮጵያም ውስጥ ይህንን በማሰብ አራት ትምህርት ቤቶች ውስጥ ወደ ሶስት መቶ ሺ ብር አውጥተን የኮምፒውተር ላብ አስገንብተን ኢትዮጵያ በሁለት ሺ ሀያ አንድ ወደ መቶ ሰባት የሚሆኑ ኮምፒውተሮችን አስገብተን እስካሁን ያው ፕሮሰስ ላይ አለ። እስኪወጣ ድረስ እንግዲህ አላማችን እነዚህ ኢትዮጵያ ውስጥ ያሉትን ስፔሻል ኒድ ያላቸው ልጆች ኢንክሉሲቭ የሆነ ኢንቫይሮንመንት ወይም አካታች የሆነ ኢንቫይሮንመንትን ፈጥረን እንደ ማንኛውም ልጅ ችሎታቸውን አውጥተው ደስ ብሏቸው እንዲኖሩና ውጤታማ ሆነው ለማህበረሰቡና ለሀገሪቱ አስተዋጽኦ አድርገው ለቤተሰባቸውም ተስፋ ሆነው እንዲኖሩ ለማድረግ እየሰራን እንገኛለን መልካም እንግዲህ በዚህ ሳምንት ማገባደጃ በቨርጂኒያ ግዛት በፎልስ ቸርች ልዩ ዝግጅት ማሰናዳታችሁ ተሰምቷል የአሁኑ ዝግጅት አላማው ምንድን ነው በዝግጅቱ ውስጥስ የሚካተቱት ጉዳዮች ምንድን ናቸው የዚህ ዝግጅት ዓላማ እንግዲህ አሁን እሁድ ነው። በጣም በጣም ደስተኞች ሆነን ሰዎችን እየጠበቅነው ያለ ነው። እንግዲህ እዚህ ሀገር እንደሚታወቀው ጋላ የሚባል ፕሮግራም ነው ያለን። ይሄ የፈንድሬዚንግ ማሰባሰቢያ አንደኛው ዘዴ ሆነው፣ ግን ትኩረቱ አብዛኛውን የሚመጣውን እንግዳ ያማከለ ነው። በመቶ ያ እንግዳ ገንዘብ ሰጥቶ ዘሚን ታይም ግን እኛ አሁን ዋናው ትኩረታችን ሰዎችን እውቀት እንዲኖራቸው ይሄ ኢንክሉሲቭ የሆነ ስፔሻል ኒድ ያላቸው ልጆች አሜሪካንም ሀገር ውስጥ በኢትዮጵያውያን ልጆች በጣም ብዙ ልጆች አሉና አሜሪካን ሀገር ከአምስት አንድ ልጅ ስፔሻል ኒድ ዲያግኖሲስ ይደረጋል። ይሄ ደግሞ ኢትዮጵያውያንም ጨምሮ ነው እና ዋናው ሰዎችን እውቀት እንዲኖራቸው አዌርነትን የመፍጠር ገንዘቡንም በማሰባሰብን በኤንተርቴይንመንት፣ ምግብ፣ ሁሉም ነገር ሆነ በጣም ሌግዘሪ በሆነ መልኩ ሰዎችን አዌርነስ እንዲኖራቸው አድርጎ ዋናው አዌርነሱ ከሆነ በኋላ ከዛ በኋላ ገንዘብን አሰባስበን ኢትዮጵያ ውስጥ ሊያሰብ ነው። ትልቁ ዓላማችን ኢትዮጵያ ውስጥ እነዚህ ልጆች ትልቅ ሴንተር ኖሯቸው፣ የራሳቸው የሆነ አንድ ትልቅ ሴንተር ኖሯቸው፣ ያ ሴንተር ክሊኒክ ያለው ቴራፒ ሴንተር ያለው የሙያና ቴክኒክ ማሰልጠኛ ማደሪያ ቦታዎች ያሉትን ቦታ ሰርተን ከዚህ ሀገር ለሚሄዱ ቮለንቲር ለሚያደረጉ ሰዎች ምቹ ሁኔታዎችን በመፍጠር እንግዲህ እንደምታውቀው አሜሪካን ሀገር በጣም ብዙ ኢትዮጵያን ገንዘብ ሳይሆን እውቀታቸው ከምንም ነገር በላይ ያሉ ኢትዮጵያኖች አሉ። በጣም ብዙ ሰዎችን ኤክስፔክት የምናደርገው ከእነሱ ጋር ኮኦርዲኔት በማድረግ ገንዘብ ሳናወጣው እውቀታችንን ተጠቅመን አብረን ሰርተን ለሀገራችን ላሉ ስፔሻል ኒድ ያላቸውን ልጆች ለነሱ አካታች የሆነ ሁኔታዎችን ለመፍጠር ነው። እዚህም ሀገር አሜሪካን ሀገር የኮምፒውተር ሴንተር በመክፈት ስፔሻል ኒድ ያላቸው ልጆች ከስፔሻል ኒድ ከሌላቸው ልጆች ጋር አብረን በማቀናጀት ለመስራት ነው። የዚህ ጋላ ላይ ያለው ቲም የዚህ አመት ቲማችን ሜክ ዘ ወርልድ ኤ ሞር ኢንክሉሲቭ ፕሌስ ቱጌዘር ነው። ስለዚህ አብረን አካታች የሆነ ኢንቫይሮንመንቶችን እና እንፍጠር በሚል የተሰባሰበ ነው። እንግዲህ በቤተ ክርስቲያኖቻችን፣ በመስጊድ፣ በማንኛውም ሶሻል ጋዘሪንግ ላይ በርዝዴይ ሊሆን ይችላል ልደት ሊሆን ይችላል። ሁላችንም በያለንበት ሆነን እነዚህ ስፔሻል ኒድ ያላቸውን ልጆች እነሱን ቶለሬት አድርገን እነሱን አንድ ላይ አድርገን እንግዲህ የመጣንባትን ምድር ለትንሽ ጊዜ የተሰጠንን ምድር ለእኛም ለሌላውም ደስተኛ ቦታ አድርገን ለማለፍ እንግዲህ ጥረት የምናደርገው በዚህም ፕሮግራም ላይ ይሄንን ዋናውን ቲማችንን ለእንግዶቻችን እንግዶቻችን አስተላልፈን ፈንድሬዝ አድርገን ዓላማችንን፣ ቪዥናችንን ቪዥናቸው አድርገው ሁሉም ረአይ ያለውና ለኢትዮጵያ ያንን ረአይ ሁሉም ባለ ረአይ ነው። ያንን ረአይ አንድ ላይ አድርገን ሰርተን ተግባራዊ ለማድረግ እንግዲህ የምናደርገውት በጣም ትልቅ ዝግጅት ነው በጣም ተዘጋጅተናል እንግዲህ ሁላችሁም ኢትዮጵያኖች ተጋብዛችኋል በዚህ ዝግጅት ላይ እንግዲህ ጽጌ በተለያዩ መድረኮች ላይም አይቼሻለሁ ላለፉት ስድስት አመታትም በዚህ ዘርፍ ከፍተኛ እንቅስቃሴ ስታደርጊ ቆይተሻል ልዩ ድጋፍ ለሚሹ ህፃናት በዚህ ዙሪያ ላይ የሚንቀሳቀሱ ተቋማትን መደገፍ፣ እነሱን ማገዝ ያለው እርባና ምንድን ነው? ፋይዳው ምንድን ነው? አንቺስ በዚህ አድካሚ ስራ ውስጥ እንድትሳተፊ በግል የሚገፋሽ ጉዳይ ምንድን ነው? ጥሩ ጥያቄ ነው። እንግዲህ እነዚህ ልዩ ድጋፍ እኔ በእግዚአብሔር መስገን ያው አጋጣሚ የሆነው ስፔሻል ኔድ ልጅ የለኝም። ሁል ጊዜ ችግርን ለችግር ሶልቭ ለማድረግ ግዴታ ችግሩ እኛ ጋር መምጣት የለበትም ያንተ ችግር የኔ ነው፣ የእኔ ችግር ያንተ ነው። ኢትዮጵያዊነት ደግሞ መተባበር፣ መረዳዳት የአንደኛው ችግር ለአንዳችን አድርገን መኖር ነው የሚል ብሂል ብሂል ስላለን ያንን በተግባር ለመለወጥ ነው እና ብዙዎቻችን እንደምናውቀው ኢትዮጵያ ውስጥ እነዚህ ስፔሻል ኔድ ያላቸው ልጆች ብዙዎቹ ሰይጣን ነው እርግማን ነው እየተባለ በር ተዘግቶባቸው ነው የሚቀመጠው። ግን እነዚህ ልጆች ችሎታ አላቸው። ስለዚህ የሌላቸው ችሎታ ላይ አድርገን አይችሉም ከምንላቸው ያላቸውን ትንሿን ስጦታ እሷን አንጸባርቀን እንደሚችሉ አሳይተን ቤተሰቦቻቸው የሚገርመ ብዙ ወላጆች ባለፈው ኢትዮጵያ በዚህ በስድስት ዓመት ውስጥ ሲሉኝ የነበረው ምንድን ነው? እስከ ዛሬ ድረስ ልጄን ከኔ በፊት ያደርገው ልጄ ከኔ በፊት ይሞት ብዬ ጸለይ ነበረ። ምክንያቱም እኔ ብሞት ልጄ ምን እንደሚሆን ስለማላውቅ። አሁን ግን ሙያ ተምሮ ነገ ጥሩ ተስፋ አለው ብዬ ሳስብ እግዚአብሔርን በጣም አመሰግናለሁ። እና ራዕይ የሕፃናት መርጃ ስላለ ለእነዚህ ለአይምሮ እድገት ውስንነት ላለባቸው ልጆች ሌላው ሰው አይችሉም ብሎ ለሚያስቀምጣቸው ልጆች ተስፋ ስለሆናችሁን በጣም እናመሰግናለን። በጣም ብዙ ሰዎች ስላሉ እነዚህ የአይምሮ እድገት ውስንነት ያለባቸው እንደ ማንኛውም ልጆች ይችላሉ። የሚችሉት ነገር በእርግጥ ውስን ሊሆን ይችላል። በሚገርመው ሁኔታ ግን ያቺ የሚችሏት ውስን ነገር ከማንኛውም ሰው የበለጠ ውጤታማ የሚያደርጋቸው ነው። እና የእኛ ዓላማ እንግዲህ የሁላችንም ዓላማ መሆን ያለበት ያላቸውን ችሎታ አውጥተን እሷን አንጸባርቀን ለቁም ነገር ማብቃት ነው። ረአይ እንግዲህ በስድስት አመት ጉዞ ያደረገው ምንድን ነው? ይህንን ማድረግ እንደሚችሉ አድርጎ አሳይቷል። ልጆቹ አሁን የሸማ ስራ ሰርተው አሁን ወደ አርባ ስድስት ስካርፎችን ወደዚህ ሀገር ልከዋል። በዝግጅቱም ላይ የሰሩትን እናሳያለን። በጣም ጎበዝ ጎበዝ እና ችሎታ ያላቸው ስለሆነ ተባብሮ መስራት፣ እነዚህ ስፔሻል ኒድ የአእምሮ እድገት ውስንነት ያለባቸው ማዕከላትን መደገፍ ይቅር፣ በጣም ትልቅ አስተዋጽኦ ለማህበረሰብም ለሀገርም ተስፋም ስለሆነ ሁላችንም በያለንበት ቦታ ሆነን በገንዘብ በእውቀት ደግፈን በየአለንበት ቦታ በየቤተ ክርስቲያኑ ሁላችንም እነዛ ልጆች እንዲገቡ ቶሌሬት ወይም ደግሞ ትዕግስት እንዲኖር ሊጮ ይችላሉ፣ እንደሌላ ሉት ቁጭ ላይ ሉ ይችላሉ። ያንን አንደርስታንድ በማድረግ አብረን ብንኖር ኢትዮጵያዊነታችን፣ ወጉ፣ ውበቱ፣ ሁሉም ነገር ሙሉ ይሆናል እና እነሱን መደገፍ በጣም ለእግዚአብሔርም ለምድርም ትልቅ ስራ ስለሆነ ሁሉም ሰው ቋሚ የሆነ ሁል ጊዜ የምለው ሁላችንም እንረዳለን። ለቤተሰቦቻችን ለወገኖቻችን በየጊዜው እንረዳለን ግን ተባብረን ዘመን ተሻጋሪ የሚሆን ለእነዚህ ልጆች እርዳታ በማድረግ እንችላለን። ደግሞ ለሚቀጥለው ትውልድ አሳይተን ለማለፍ ነው እንግዲህ ጥረት የምናደርገው። ሁሉም ሰው ከተባበረ፣ ይሄን የማናደርግበት ምንም ሁኔታዎች አይኖሩም። መልካም። ከመለየታችን በፊት ጽጌ፣ ስለ ወጣቶች ተሳትፎ ጥቂት እንነጋገር። በዌብሳይታችሁ ላይ ድረገጻችሁ ላይ ስመለከት በጣም ህጻናት ሳይቀሩ የበጎ ፈቃደኛ አምባሳደር ሆኖ የተለያዩ እንቅስቃሴዎችን ሲያደርጉ ያሳያል። የወጣቶች እስካሁን እንቅስቃሴ እናንተ በምሰሩት ምግባረ ሰናይ እንቅስቃሴ ውስጥ ምን ያክል ነው? በምንስ መንገድ ነው ሊያግዟችሁ ሊደግፏችሁ የሚችሉት? እንግዲህ በዚህ ሀገር በምናደርገው ፕሮጀክት ላይ ኮምፒውተር እናስተምራለን። የሚገርመው እንዳልከውም እድሜያቸው በጣም ከህፃናት ልጆች ጀምረው የኮሌጅ ተማሪዎችም ሁሉም አሉበት። ምንድን ነው የሚያደርጉት እነዚህ ስፔሻል ኒድ ያላቸው ልጆች አንድ በአንድ ወይም ዋን ቱ ዋን የሆነ የትሬኒንግ መንገድ ሞር ውጤታማ ስለሚያደርገው ለምሳሌ እነዛ ልጆቹ የአስራ ሁለት አመት ልጅ አለ የሰባት አመት ልጆች አሉ። የአስር አመት የተለያዩ ልጆች አሉ። እነሱን ኮምፒውተር እናስተምርና እነሱ እነዛን ልጆች እንደ በዲ ሆነው እነሱ ደግሞ እነዛን እንዲያስተምሩ እናደርጋለን። እና ልጆቹ በጣም ደስ እያላቸው ነው አብረው የሚማሩት። ሌላው እነዚህ በጣም ያንግ ለምሳሌ አንዷ በጣም ህፃኑ በጣም ያንጓ ልጅ ላል ትባላለች። እሷ ደግሞ ምንድን ነው የምታደርገው ለሶስት አመታት በየአመቱ በርዝዳዋን ስታከብር የበርዝዳዋን ገንዘብ ቤተሰቦቿ በማሰባሰብ በየአመቱ ሳይቋረጥ ለራእይ ገቢ ያደርጋሉ። አባቷም ቮለንቲር አድርጎ የአምባሳደር ነው የራእይ እዚህ ሀገር። ስለዚህ ያ የሚያሳየው ሁላችንም ከልጅ እስከ አዋቂ ስፔሻል ልጅ ሊኖረን አይገባም ለዚህ ችግር ላይ ለመተባበር እና በቮለንቲር አሁን ደግሞ የራእይ በዲ ክለብ ብለን ያቋቋም ነው አለ። ለሚቀጥለው አመት እሱ ላይ ነው ፎከስ የምናደርገው የአበዴ ክለብ ለምሳሌ ሀያ ስፔሻል ኒድ ልጅ ካለን ሀያ ስፔሻል ኒድ የሌለው ልጅ ጓደኛ ይኖራቸዋል። ስለዚህ አንድ በአንድ ሆነው ለውጥ አምጥተን እንግዲህ ለእኛ ሳይሆን ለሚቀጥሉት እያስረከብን ለመሄድ ነው ዋናው አላማችን። በጣም አመሰግናለሁ። ጽጌ ያሉኝንና ማወቅ የምፈልጋቸውን ጥያቄዎች አቅርቤያለሁ። አንቺ ግን ከመለየታችን በፊት መዘንጋት የሌለበት ጉዳይ የምትዩው ካለ ጥቂት ደቂቃዎችን ልስጥሽ። እሺ፣ አመሰግናለኝ እንግዲ አርጋችሁኝ ስለጋበዛችሁኝ እጅግ በጣም አመሰግናለሁ። እንግዲህ እኔ ማለት የምፈልገው ለሁሉም ኢትዮጵያዊ የአሜሪካን ሀገር ሆነ በዓለም ላይ ላሉ ኢትዮጵያውያን ኢትዮጵያም ውስጥ ላሉ ኢትዮጵያውያን በሙሉ በተለይ በዋና ስራ አስኪያጅ ላይ በስልጣን ላይ ያላቸው ሰዎች ብዙ የ እነዚህ የበጎ አድራጎት ድርጅቶች የተለያየ ነገር ሊያደርጉ ይችላሉ። ግን እገዛችንን እገዛችሁን አድርጋችሁ እንደዚህ አይነት አላማ ይዞ የሚመጣውን ድርጅት ተባብራችሁ ዋናው አላማውን ተግባራዊ እንዲያደርግ እንድትተባበሩ በልጆቹ ስም እጠይቃለሁኝ። ሌላው ሁላችንም ኢትዮጵያውያን ባለንበት ቦታ ሆነ እነዚህ ልጆች ተካተው ኢንክሉሲቭ የሆነ ኤንቫይሮመንት እንፍጠር። ጥሪ ማደርገው እንግዲህ እስቲ ሁላችንም ዞር ንበር ቤተ ክርስቲያናችንን እንኒ በርዝዴያችንን እንኒ የምንጠራቸውን ሰዎች እኒ እና ማንን ነው ያላካተት ነው ብለን ራሳችንን ጠይቀን ሁላችንም አለም ላይ ያለነው ሰዎች በሙሉ እነዚህ ልጆች አካተን ለተሰጠን ትንሽ እድሜ ለእኛም ደስታ ለሌላውም ደስታ ፈጥረን እንድናልፍ ሁሉንም ኢትዮጵያዊ ጥሪ ያደርጋለሁኝ። ያመሰግናለሁ። ጽጌ ጥበቡ የራይ የሕፃናት መርጃ ድርጅት መስራችና ፕሬዚደንት፣ ለድርጅቱ ብሎም በቅርቡ ስላሰናዳው የድጋፍ ማሰባሰቢያ ምሽት ለአድማጮች ለተመልካቾች ስላጋራሽ ነገር ሁሉ እናመሰግናለን። መልካም ቀን ይሁንልሽ። እናመሰግናለን። አመሰግናለሁ። ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ደቡብ ኢትዮጵያ ውስጥ የየም ብሔረሰብ አባላት ከአመት ውስጥ በአንዱ ቀን ህዝባዊ የባህል መድኃኒት ለቀማ ቀን አላቸው። ይህንን አስመልክቶ ዮናታን ዘብዴውስ ቀጣዩን ልኮልናል። የየም ብሔረሰብ አባላት በአመት አንድ ጊዜ ህዝባዊ የባህል መድኃኒት ለቀማ ያካሄዳሉም። የባህላዊ መድኃኒት ለቀማው ሳሞታ የሚል መጠሪያ ያለው ሲሆን የሚካሄደውም በየአመቱ ጥቅምት 17 ቀን ነው። ሳሞታ ማለት ምን ማለት እንደሆነ የወረዳው ዋና አስተዳዳሪ አቶ ሳሙኤል ገብረ ሚካኤል ያስረዳሉ። ሳሞታ ማለት ከተለያዩ ከእጽዋት በቦር ተራራ ላይ በሚገኝ ባህል አገር በቀል የሆነ ባህላዊ በሆነ መንገድ ከተለያዩ እጽዋት ቅጠላቅጠሎች፣ ስራስሮች፣ ቅርፊቶችና ግንዶች አንድ ላይ ተዋሂዶ ተለቅሞ፣ ተፈጭቶና ተወቅቶ አንድ ላይ ከተዘጋጀ በኋላ ለዓመት የሚያገለግል ከራሚ መድኃኒት ማለት ነው። የየም ብሔረሰብ በደቡብ ምዕራብ ኢትዮጵያ ከአገሪቱ ዋና ከተማ አዲስ አበባ በ253 ኪሎ ሜትር ርቀት ላይ በደቡብ ክልል የሚገኝ ነው። ባህላዊ አስተዳደርና የዳኝነት ስርዓት ያላቸውና በንጉሥ ሲመሩ የነበሩ እንደሆኑም አስተዳደሩ ጠቁሟል። የየም ማኅበረሰብ አባላት መድኃኒቱን የሚለቅሙት በልዩ ወረዳው ከሚገኘውና ቦሮ ከሚባለው ተራራ ላይ ነው። ምክንያቱን አቶ ሳሙኤል ያብራራሉ። ቀድሞ ፀሐይ የሚወጣበት የፀሐይ ብርሃን በቅድሚያ የሚወጣበትና ምቹ የሆነ ነፋሻማ የሆነ አየር ያለው ተፈጥሯዊ የሆነ ውብ የሆነ ቦታ ላይ በየዓመቱ የምንለቀም ልዩ መድኃኒት ማለት ነው። አቶ ሳሙኤል የማህበረሰቡ አባላት ለባህላዊ ሕክምና ልዩ ቦታ እንዳላቸውም ይገልጻሉም። ልምምዱ ለሺህ ዓመታት የቀጠለም በተደራጀ ሁኔታ እንደ ባህል ከትውልድ ትውልድ እየተወራረሰ የመጣ መሆኑም ተናግሯል። አካባቢ ላይ የሚፈጠርን ልዩ አይነት የውስጥ ደዌ በሽታዎችን በከፍተኛ ሁኔታ እዛው ራሳቸው አካባቢ ላይ ችግሮችን እየፈቱ የሚሄዱበት ካሉ ቅጠላቅጠሎችና ስራስሮችም አንድ ላይ ያዋህዱ እነዚህን በወቅቱ ሲጠቀሙ የነበረበትና ያ ደግሞ እስከ ዛሬ ድረስ ለትውልድ ተሻግሮ በአሁኑ ሰዓትም ጭምር ወጪ ቆጣቢ በሆነ መንገድ ዛሬ ላይ ያሉ አካላት እንድትጠቀሙ ጭምር አስተዋጽኦ ያበረከተ ዘላለም የሚቀጥል አገር በቀል የሆነ እውቀት እንደሆነ ነው የምናየው። ባህላዊ መድኃኒት ለቀማው የሚከናወነው በአገር ሽማግሌዎች መርነት መሆኑና አቅሙ የፈቀደ የማህበረሰቡ አባላት በሙሉ እንደሚሳተፍ ይናገራሉ። በአገር በቀል እውቀት ብቁ የሆኑ ግንባር ቀደም ባለሙያ የሆኑ አባቶች ነው የሚመራው። ይሄ አባቶች ደግሞ ይሄን እውቀት የሚያወርሱት ወይ ለታላቅ ልጆቻቸው፣ ከልጆቻቸው መካከል ለአንዱ በጣም ለሚቀርቡት ነው። ይህን ልምድ አካፍሎ እንደ ኤክስፒሪንስ ሼር አድርጎ የሚያልፉት ማለት ነው። ስለዚህ እነዚህ አካላትም ሌላውን መንደር ውስጥ ያለውን ቀበሌ ውስጥ ያለውን ሁሉ አሰልፈው በፊት እየመሩ የሚለቅምበት ሁኔታ ነው። አሁን ለምሳሌ ከዛ ውስጥ አንድ እጽዋት አለ፣ ቶቱ የሚባል እጽዋት አለ። እነዚህን አሁን ማይለቀሙ ወደ መድኃኒቱ ማይቀላቀሉ ቅጥላቅጥሎች አሉ። እነዚህ አሁን በአባቶች እውቀት ነው፣ በአባቶች እውቀት የተለዩ ናቸው ማለት ነው። በየም ህዝብ ባህላዊ መድኃኒት ላይ ከሁለት 2 ዲግሪ መመረቂያ ጽሑፋቸው እስከ ዶክተረት ድግሪ ድረስ ጥናት ማካሄዳቸውን የሚናገሩት በጅማ ዩኒቨርሲቲ የማህበረሰብ ትውፊት ወይም ፎክሎር ጥናት ተመራማሪ ዶክተር ለማንጋቱ አድራጎቱ ባህላዊ ትውፊት መሆኑን ተናግሯል። አቀበቱን መውጣት ቁልቁለቱን መውረድ የሚችሉ በሰባ ሰማንያዎቹ ያሉ አባቶች እና ከትንሽ ከሰባት ዓመት ያሉት አንዱ ሌላውን እየተከተለ በሙሉ እዚህ ያሉትን ቅጠላቸውን፣ ቅርፊታቸውን፣ ስራቸውን፣ አበባቸውን ሁሉም ነገር ይለቅማሉ። ከእነዚህ ውስጥ አምስት የማይለቀሙ መርዝ የተባሉ አሉ። እነሱን አይለቅሙም። የአመት መድኃኒቶቻቸውን ለእንስሶቻቸው ወይም ለእንስሳት ይለቅማሉ፣ ለእነሱ ይለቅማሉ። በሁለት በተለያየ መንገድ ነው የሚይዙት። ለእንስሳት የሚለቅሙት ለህክምና ብቻ አይደለም፣ ስጋቸውን የስጋቸውን አንደኛ ለማድለብ የሚጠቅሙ አሉ። ሁለት የወተት ቃና ለማሻመር የሚጠቅሙ አሉ ለመድኃኒትነት እነዚህም ለእንስሳት ለይተው ይነቅማሉ። ባህላዊ መድኃኒቱ የራሱ የሆነ የአዘገጃጀት የአወሳሰድና የአጠቃቀም ስርዓት እንዳለውና ማህበረሰቡም የሰው ልጅ ከበሽታና ከደዌ ራሱን የሚጠብቀው በተፈጥሯዊ መንገድና በእጽዋት ነው ብለው እንደሚያምኑ ዶክተር ለማ አብራርቷል። ምግብ ጋር እየጨመሩ የአዘገጃጀቱ የራሱ የሆነ ስርዓት አለው። ምግብ ላይ ገንፎ ላይ በተለያየ መንገድ እየጨመሩ በዓመት በሙሉ ይጠቀማሉ። በሽታ ከሚባል ነገር ራሳችን እንጠብቃለን ብለው ያምናሉ። አንድኛው ይሄ ነው እና ማህበረሰቡ በሙሉ ይህንን ይህንን ስርዓት ያምናል ያጣል። ሁለተኛው እዛው ውስጥ ያሉ የተለየ በሽታ ለተለየ በሽታ የተለየ እውቀት ያላቸው የባለው የባለው መድኃኒት ቀማሚዎች አሉ አባቶች ይሄኛውን እገሌ ይሻላል፣ ይሄኛውን እገሌ ይሻላል ብለው እርስ በርስ ተባብረው ነው የሚሰሩት። ባህላዊ መድኃኒቱ በዘመናዊ የህክምና ሳይንስ መፍትሄ ላላገኘ ደዌዎች ጭምር መፍትሄ ይሰጣል ባይ ናቸው። ዶክተር ለማም ማህበረሰብን የመጠበቅ እርስ በርስ ተደጋግጦ በሽታን የማስወገድ ነው። በዘመናዊ ህክምና የማይገኙ ለምሳሌ ዳንግሪን፣ ካንሰር እዚህ አካባቢ ሊደረጉ የሚገባቸው ጥንቃቄዎች እንዳሉ ሆነው መፍትሄዋን ናቸው። በተጨባጭ ያዳኗቸውን ሰዎች እኔ በአካል ጅማ ዩኒቨርሲቲ አሁን ሁኜ እዛ ሁኜ ከማናገር ቦታ በደረሰባቸው ጉዳት እግራቸው እንዲወገድ የታዘዙ አባት አይ አላስነካም ብለው ተመልሰው ሄደው ተከታታይ ህክምና እየተደረገላቸው ዘንጋቸውን ይዘው በኦሮምኛ እየጨፈሩ ነው። ያሳዝኝ ዋለው ትኩረት ያጣ ግን በጣም ለሀገር ጠቃሚ የሆኑ ነገሮች ያሉበት ቦታ ነው። አባቶችና እናቶች ልጆቻቸውን ወደ ተራራ ይዘው በመውጣት የባህላዊ መድኃኒት እውቀትን በሚያሸጋግሩበት በዚህ ማህበረሰብ ስነ ስርዓት ላይ የተገኙት የጤና ሚኒስትር ዶክተር ልያ ታደሰም የባህል ህክምና ለዘመናዊ ህክምና መስረት ከመሆን ባለፈ እንደ አማራጭ ህክምና የሚታይ እንደሆንም ገልጿል። በአገሪቱ 80 በመቶ ያህሉ ህዝብ ቢያንስ በህይወቱ አንድ ጊዜ የባህል ህክምና ተጠቃሚ በመሆኑ ብዙ ልሰራበት ይገባል ሲሉም ጠቁመዋል። የመድኃኒት አሰባሰብና ቅመማው ያልተበረዘ አገር በቀል እውቀት በመሆኑ በጥናትና በምርምር ማስደገፍ እንደሚገባም ተናግሯል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም። ዮናታን፣ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ በአፍሪካ ቀንድ የተከሰተው አስከፊ ድርቅ ሰፋፊ መሬቶችና ተክሎችን ሲያደርቅ፣ በሚሊዮኖች የሚቆጠሩ ከብቶችን ገድሎ የሰውንም የሆነ የዱር እንስሳቶችን ኑሮም አደጋ ላይ ጥሏል። የድርቅን ተጽዕኖ ለመቀነስ አንድ የኔዘርላንድ አካባቢ ጥበቃ ቡድን በኬንያ የሚገኙትን የማሳይ ጎዛዎችን ደረቅ መሬት የዝናብ ውሃ በመጠቀም ለማልማት እየሰራ ይገኛል። ነገር ግን ዝናቡ ለአምስት ወቅቶች ሳይመጣ በቀረበት በአሁኑ ሁኔታ ሙከራው ጥያቄ ውስጥ ገብቷል። የቪኦኤው ጁማ ማጂንጋ ያሰናዳውን ዘገባ እንግዶ ወልድ ያሰማናል። እግዚአብሔር በዝናብ አስበን እያሉ በኬንያ የማሳይ ጎሳ አባላት የጸሎት መዝሙራቸውን እያሰሙ ነው። የማሳይ ጎሳዎች ከብት አርቢዎች ናቸው። ለአርባ ዓመታት ያልታየ ድርቅ መታየቱ እጅግ ያስደነገጣቸው ጉዳይ መሆኑን የጎሳው ሽማግሌ ካሳይን ኦሌ ሴሌፒ ይናገራሉ። ሁሉንም ከብቶቻችንን በሚባል ደረጃ በድርቁ ተነጥቀናል። ማሳይ እንደመሆናችን ሕይወታችን በእንስሶች ላይ ጥገኛ ነው። ለዛም ነው አሁን እዚህ ሰብሰብ ብለን እየቆፈርን የተራቆተውን መሬት በሳር ሸፍነን ለከብቶቻችን መኖ እንዲውል እየሞከርን ነው። የማሳይ ኩኩ ማህበረሰብ ከብት እርባታ የሚገኘው በኬንያ ሳቮ እና አምቦሴሊ ብሔራዊ ፓርኮች መሃል እና ሀገሪቱን ከታንዛኒያ ጋር በሚያዋስናት ደቡባዊ ድንበር ላይ ነው። ቦታው በድርቅ ወቅት ለከብቶች ግጦሽ የሚውል የተጠበቀ ቦታ ነው። በአፍሪካ ቀንድ የደረሰው አስከፊ ድርቅ ግን ይህን አካባቢ አልማረውም ሲሉ ቲሞቲ ሌናያ ከማሳይ የዱር ጥበቃ ድርጅት ይገልጻሉ። እዚህ ያለው ማህበረሰብ ትልቅ ችግር ውስጥ ነው ያለው። በተለይ አሁን በገጠመን ድርቅ ሳቢያ ሰማንያ በመቶ የሚሆኑትን የቤት እንስሶችን አጥተናል። እንደምንገምተው ችግሩ ጊዜው በጨመረ ቁጥር እየከፋ እየሄደ ነው። ጀስት ዲጊት የተሰኘ የኔዘርላንድ ቡድን ከማሳይ የዱር ጥበቃ ድርጅት ጋር በመተባበር የደረቀው መሬት እንዲያገግም ማህበረሰቡን በመርዳት ላይ ይገኛል። የዝናብ ውሃን ለመከተር በግማሽ ክብ ቅርጽ ትናንሽ ጉድጓዶች ይቆፈራሉ። ከዛም የሳር ዘር ይበትኑበታል። ችግሩ ግን አሁንም ዝናብ የለም። ላና ሙለር የአካባቢው ጥበቃ ባለሙያ ሲሆኑ በኬንያ የጀስት ዲጊት ፕሮጀክት ኃላፊ ናቸው። ትንሽ ዝናብ የሚጥል ከሆነ ዘሩ ይጸድቃል። ተጨማሪ ዝናብ የማይኖር ከሆነ ግን ይደርቃል። አካባቢው ግን ከድርቅ ጋር የተላመደ በመሆኑ በትንሽ ዝናብም ዘሩ ሊጸድቅ ይችላል። ለዛም ነው ጥቂትም ቢሆን የሚመጣውን ዝናብ በሚገባ ለመጠቀም የምንሞክረው። አረንጓዴው ግጦሾች በሰውና በእንስሳት መካከል ያለውንም ግጭት ሊያስወግድ ይችላል። ፖሊን ፖል በኦሎሪካ መንደር ነዋሪ ነች። ዝሆኖቹን ወደ ግጦሹ የሚያመጣቸው በፓርኩ ውሃና የሚመገቡት ምግብ ባለመኖሩ ነው። ስለዚህ ይህ ሳር የሚያድግ ከሆነ እንስሶቹ በፓርካቸው የሚመገቡት ይኖራቸዋል፣ እኛም ሰላማችንን እናገኛለን። ጀስት ዲጌት እንደሚለው ባለፉት ሁለት ዓመታት 273,000 ጉድጓዶችን ቆፍረዋል። በዚህም 200,000 ሄክታር መሬት እንዲያገግም አድርገዋል። ሳሩን በመሸጥም ሴቶችን ለመርዳት ተችሏል። የዱር ጥበቃ ድርጅቱ እንደሚለውም ሳሩን መልሶ እንዲበቅል በመደረጉ የቱሪዝምን ስበት ጨምረዋል። ላኖይ ሚቴኪኒ በኩኩ ተወልዳና ያደገችው አሁን የእርሷ ማኅበረሰብ በድርቅ የተጎዳውን መሬት ለማንሰራራት እየሠራ ባለው በማሳይ የዱር ጥበቃ ድርጅት ውስጥ ትሠራለች። በዚህ ፕሮጀክት ቱሪዝም እንዲመጣ አድርገናል። ምክንያቱም የዱር እንስሳቱ ወደ ተንከባከብናቸው ቦታዎች ይመጣሉና። ደመናው ሰብሰብ እያለ ነው። የማሳይ ጎሳ አባላትም ሰማዩ ተከፍቶ ዝናብ እንዲወርድ በመዝሙር አምላካቸውን እየለመኑ ነው። የተከታተል ላይ የነበራችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚተላለፉ ወጣቶች ላይ ያተኮረ መርሃ ግብር ነበረ። በመስተንግደው ሀብታሙ ስዩም፣ በድምፅና በምስል ምህንድስ ነው ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበርን። መልካም ሳምንት ይሁንላችሁ። መልካም ምሽት። just baby let's just baby let's